የአስቸኳይ ጊዜ ሁኔታ መታወጁ መልካም ሀሳብ አይደለም ሲሉ የኢትዮጵያ ማህበረሰባዊ ድርጅቶች ትብብር የተባለው ጥምረት ዋና ጸሐፊ ዶክተር እርቁ ይመር ማምሻውን ለአሜሪካ ድምፅ ተቃውሟቸውን ገልጠዋል። ትብብር ዛሬ ሲያትል ዋሽንግተን ላይ በጀመረው ለሶስት ቀናት የሚቆይ የሲቪክ ማህበራትና የፖለቲካ ድርጅቶች ጉባኤ ላይ ኢትዮጵያ እንደ ሀገር ህዝቧም ኢትዮጵያዊ አንድነቱንና ብሔራዊ ስሜቱን እንደያዘ እንዲቀጥል ማድረግ በሚቻልባቸው ሁኔታዎች ላይ እንደሚመክሩ ዋና ጸሐፊው አመልክተዋል ይለናል። ያነጋገራቸው ሶሎሞን አባተ ነው። እነሆ ሁሉን አቀፍ የኢትዮጵያ ባለድርሻዎች ጉባኤ ከዛሬ የካቲት 9 እስከ ፊታችን ሰኞ የካቲት 12 2010 ዓ ም ዩናይትድ ስቴትስ ውስጥ በዋሽንግተኗ ሲያትል ከተማ እየተካሄደ ነው። ጉባኤው የተዘጋጀው ባለፈው ጥቅምት በተለያዩ ሀገሮች ውስጥ በኢትዮጵያ ጉዳዮች ላይ የሚንቀሳቀሱ 25 ሲቪክ ማኅበራት ተሰባስበው በወሰኑት መሠረት እንደሆነ የኢትዮጵያውያን ዜጎች መብት ማስከበሪያ ጉባኤ የሚባል ቢሮው ቺካጎ የሆነ ማኅበር ሊቀመንበርና የዛሬው ጉባኤ አስተባ ባሪና አዘጋጅ የሆነው የኢትዮጵያ ህብረተሰባዊ ድርጅቶች ትብብር ወይም በምህፃር ትብብር ዋና ጸሐፊ ዶክተር እርቁ ይመር ገልጸዋል። መሰባሰቡን የፖለቲካ ድርጅቶችንም የመጋበዙን ሀሳብ ምንነት ዶክተር እርቁ አብራርተውልኛል። እንግዲህ የህዝቡ ትግል እየጠነከረ በሚመጣበት ጊዜ ሁሉም በተዘበራረቀ ሁኔታ በየመንገዱ ስለሚሄድ ፖለቲካ ድርጅቶች አንድ ጋር ተባብረው ይህንን የህዝብ ንቅናቄ በሰመረ አቅጣጫ ካላካሄዱ አደገኛ ሁኔታም ሊደርስ ስለሚችል ያንን በማሰብ የተጠናከረ የፖለቲካ ድርጅቶች መኖሩ ጠቃሚነት አለው በሚል ነው። እናንተ ሲቪክ ማህበራት ናችሁ። የፖለቲካ አስተሳሰብ የምታራመዱት የፖለቲካ አጀንዳ አለ እንዴ? የለም፣ ኒውትራል ነን አብሶሉት እና ግን የፖለቲካ ጥያቄ ላይ አንነጋገርም ወይም ደግሞ አይመለከተንም ማለት አይደለም። ያለው የፖለቲካ መስመር ወይም ፖሊሲ ትክክለኛ ስላልሆነ የሂውማን ራይት ቫዮሌሽን ሰዎች የንግግር ነጻነት ስለሚገታ፣ የሰብአዊ መብቶች መገደብ መረገጥ ለማለት ነው ለማድረግ በዛ በኩል ተጋድሎ እናደርጋለን። ምንድን ነው ለመሆኑ፣ የእናንተ የሲቪክ ማህበራት ኃላፊነት? እንደው ትንሽ ዘርዘር ያለ ስዕል እንዲሰጡኝ ነው ስለሆነ ነው እንጂ። የዜጎች መብት ዜጎችን ማደራጀት ስለ መብታቸው እንዲቆሙና እንዲታገሉ እንዲከራከሩ ማዘጋጀት፣ ማስተማር፣ የሰብአዊ መብቶች ጥሰት በሚኖርበት ጊዜ አላግባብ መሆኑንና በሚመለከታቸው ክፍል አቤቱታ ማቅረብ፣ እንደዚህ እንደዚህ የመሳሰሉትን ነገሮች ይጨምራል። ዋናው ነገር ግን በፖሊሲም ደረጃ በኢኮኖሚም ሆነ በማህበራዊ ጉዳዮች ላይ ለኢትዮጵያ ሕዝብ ጠቃሚ ነው ብለን የምናስበውን ነገር አስተሳሰብ በምርምር ላይ የተደገፈ ጽሁፍ እናቀርባለን። ትብብር ቀደም ሲልም በበተነው ደብዳቤ ስለ ጉባኤው መጠራት ሲናገር በዲፕሎማሲውም መስክ በዓለም መንግሥታትና የረድኤት ድርጅቶች ዘንድ የሀገራችንንና የሕዝባችንን መከራና ሰቆቃ የማጋለጡን ዘመቻ በተናጠል ከማድረግ ይልቅ በጋራ ድምፅን ማሰማቱ ተደማጭነቱን ስለሚያጎላውም በማመን ነው ብለዋል። በአሁኑ ጊዜ ኢትዮጵያ ውስጥ እየታየ ያለውን ሁኔታ አስመልክቶ የእስረኞች መፈታት መልካም ዜና እንደሆነ የጠቆሙት የትብብሩ ዋና ጸሐፊ ዶክተር እርቁ የመሪዎች መለዋወጥና ጊዜያዊ እርምጃዎች ዘላቂ መፍትሄ አለመሆናቸውንም ተናግረዋል። የጠቅላይ ሚኒስትሩንም ስልጣን ለመልቀቅ መጠየቅ ወትሮም ከጀርባቸው ባለ ኃይል አስገዳጅነትና ግፊት የቀረበ ነው ብለው እንደሚያምኑ ገልጸዋል። የግሌ አስተያየት ነው እንግዲህ፣ በድርጅቶች ማህበር ስም የተነጋገርንበት ነገር አይደለም። ነገሩም የሆነው አሁን በቅርብ ጊዜ ስለሆነ በግሌ ግን ፎርስድ የሆነ ሪዝግኔሽን ነው የሚመስለው። በግዳጅ የተደረገ ማለት ነው። በግዳጅ የተደረገ ማን ያስገደደው ነው ብለው ነው የሚያስቡት ያው ፓርቲውን የሚመራው የበላይነት ያለው የፒኤልኤፍ ፓርቲ ያስገደደ ይመስለኛል እንጂ በፍቃዳቸው አይደለም እንዳሉት የሚለቁት ነው የሚሉት ይሄ ነገር ሲወራ ቆይቷል ስንሰማ ነበረ በዛሬው ስብሰባቸው ላይ እንደሚገኙ ተጋብዘው ከነበሩ ሲቪክ ማህበራትና የፖለቲካ ድርጅቶች ከሰማኒያ አምስት ከመቶ በላይ የሚሆኑት ግብዣቸውን ተቀብለው እየተሳተፉ መሆናቸውን ዶክተር ርቁ አመልክተዋል ብሉ ፓርቲ ሰማያዊ ፓርቲ፣ እሺ ከኢትዮጵያ ተገኝተዋል። መላ ኢትዮጵያ አንድነት ፓርቲም ተገኝተዋል። ርህወትም የሚባል ደግሞ ሌላም ፓርቲ እንደዙ ተገኝተዋል። ከኢትዮጵያ ከአውሮፓ የደቡብ ኢትዮጵያ ህዝቦች ንቅናቄ የሚመሩ ሰዎች መጥተዋል። ከዚህ ከአሜሪካ ሸንጎ ኢትዮጵያን ናሽናል ሙቭሜንት ይገኙበታል። አንዳንዶቹ ነጠላ ናቸው። አንዳንዶቹ ደግሞ በኮአሊሽን መልክ ነው ሚመጡ። የኢትዮጵያ መንግስት፣ ዛሬ በሀገሪቱ ላይ የጣለውን የአስቸኳይ ጊዜ አዋጅ አስመልክቶ ዶክተር እርቁ እንዲህ ብለዋል። አንደኛ የህዝቡን ትግል የሚያቆመው አይደለም። ከዚህ በፊትም አስቸኳይ ጊዜ አዋጅ ታውጆ ህዝቡ ከመታገሉ አልተቆጠበም። ለተወሰነ ጊዜ ትንሽ ጋብ፣ እረፍት ለመስጠት ይረዳቸው ይሆናል ግን በመጨረሻ በጣም አስፈላጊ የሆኑ ለውጦች ዲሞክራቲክ ነጻነት፣ የሰብአዊ መብቶች ያለ ገደብ መከበር፣ የመሬቱ ይዞታ ያስተዳደሩም፣ የሙስናውም ጨምሮ ከበድ ከበድ ያሉ ጥያቄዎች ስላሉ የህዝቡ ጥያቄዎች በዛ ዙሪያ ትግል መቀጠሉ የሚከራ አይመስለንም። ይቀጥላልም። ያም አይ ቲንክ በብዙ መንገድ የሚያስከትለው ጥሩም ሊሆን ይችላል ወይም ደግሞ ወደ ቀውስም የበለጠ ቀውስም ሊያመራ ይችላል እና የጊዜያዊ አዋጅ ባይታወጅ እንደት ጥሩ ነው። ምክንያቱም ከታወጀ በኋላ በተወሰኑ ቦታዎችም ቢሆን በጣም ለመቆጣጠር ሙከራ ይደረጋል። እና ብዙ የብዙ ሰው ህይወት በከንቱ ሊያልፍ ይችላል። እንግዲህ የመጨረሻ እርምጃ ሊጭ ሊሆን ይችላል። በማንኛውም ጊዜ ቢሆን ይሄ አዋጅ አደገኛ ነው። በተለይ ህዝቡ አምርሮ በሚታገልበት ጊዜ አዋጅ ስለታወጀ ትግሉን ላያቆም ይችላል እና እርምጃም ሊወስድ ይችላል። ያ እርምጃ የሚወሰደው እርምጃ ወደ ምን እንደሚሄድ ምናልባት ወደ ዘርም ወደ ሲቪል ዋር የመሳሰሉ ነገሮች ሊያስከትል ስለሚችል ኢል አድቫይዝድ ነው። ጥሩ ሀሳብ አይደለም ነው፣ ጥሩ ሀሳብ አይደለም። የትብብሩ ጉባኤ ነገና ከነገ በስቲያን በዝግ ተካሂዶ እሁድ ማምሻውን ሌሎችም እንግዶችና መገናኛ ብዙሃን የሚገኙበት የጋራ አቋም ስነ ሥርዓት እንደሚኖረው ዶክተር እርቁ ገልጸዋል።